አረና ትግራይ ባለፈው እሁድ በማይጮ ከተማ የጠራው የድርጅቱ አባላት ስብሰባ በጸጥታ ኃይሎች ትእዛዝ እንደተቋረጠበት ማስታወቁን ትላንት መዘገባችን ይታወሳል። የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ሲናገሩ ስብሰባውን ለማካሄድ ማቀዳቸውን ከአንድ ወር በፊት ለክልሉ ፖሊስ ኮሚሽን በጽሑፍ አሳውቀናል ብለዋል። ይህን በሚመለከት ግርማይ ገብሩ ዛሬ የትግራይ ፖሊስ ኮሚሽነሩን አቶ ዘአማኑኤል ለገሰን አነጋግረው ተከታዩን ዘገባ አድርሶናል። የአረና ትግራይ ለሉዓላዊነትና ዴሞክራሲ ትላንት ለአሜሪካ ድምፅ ሬዲዮ በሰጠው መግለጫ፣ በተለይ ደግሞ የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ አረና በቅርቡ ትግራይ ውስጥ ጉባኤውን ለማካሄድ ዝግጅት እያደረገ እንደሆነ በመግለጽ ለጉባኤ ቅድመ ዝግጅት ስብሰባዎችን የአባላት የድርጅቱ ስብሰባ ለማድረግ አቅዷል። እሁድ ዕለት ማይጨው ከተማ ውስጥ ይህንን ስብሰባ ለማድረግ በጀመረበት ጊዜ ግን በጸጥታ ኃይሎች ያንን ስብሰባ እንዲያቆም እንደታዘዙ ቅሬታቸውን ገልጸዋል። እስኪ የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዘአማኑኤል ለገሰ ይህንን በሚመለከት የሚሉኝ ልስማ። እንግዲህ አመሰግናለሁ። አረና ትግራይ ላቀረቡት አቤቱታ፣ በእርግጥ ይሄ አስቸኳይ ጊዜ አዋጅ የታወጀበት ጊዜ ነው። ይሄ በደንብ እንደሚገባቸው አውቃለሁኝ። ስለዚህ በዚህ በኩል አላማው ያልታወቀ ስብሰባ ለማድረግ በቀጥታ እኔ የምመራው ኮሚሽን ጋር የደረሰ ደብዳቤ የለም። ስለዚህ የማናውቀው ስብሰባ ደግሞ ወይ የማናቀው እንደዚህ አይነት ስብሰባዎች እንግዲህ ፌደራል በየት አልፎ ነው እሱም አያቀው እኛም አናቀው። የጸጥታና የፌደራል ኃይሎች አቁመውታል። የፌደራል ኮማንድ ፖስት የሚባለው ነገር ትክክል አይመስለኝም። በጣም ትልቅ ድፍረት ይመስለኛል በበኩሌ አሁን ያቀረቡት አቤቱታ ወቅቱም ያውቁታል። ከእንግዲህ ወዲያም ስርዓቱን ተከትለው ማቅረብ እንዳለባቸው በክልሉ ያሉ ፓርቲዎችም ማወቅ ይኖርባቸዋል። እዚህ ስብሰባ ለማድረግ ሞክሮ ከሆነ ራሳቸው በህግም ይጠየቃሉ ማለት ነው። አንደኛ ይሄ አዋጁ አላማዊ ያልታወቀ ስብሰባ ነው። ሌላ የምንላቸው በአዋጁ አፈጻጸም መንገድ ሰልፍ ነው፣ ስብሰባ ነው፣ አደባባይ ጋር መውጣት ነው። አላማው ግልጽ ያልሆነ እንደዚህ አይነት ስብሰባዎች ህግን ተከትለው ማድረግ ያለባቸው መሆናቸውን ማወቅ ይኖርባቸዋል ስለዚህ በበኩላችን በቀጥታ ለፖሊስ ኮሚሽን እንግዲህ ፖሊስ ኮሚሽን የምመራው እኔ ነኝ በእኔ በኩል የደረሰ ቀጥታ ደብዳቤ የለም የሚል አሳስብ ነው ያለኝ ምናልባት ኮሚሽነር አልጠየቁንም አሉኝ እንጂ አቶ አንዶም ገብረስላሴ አረናን ወክለው ምንድነው ያሉት ከአንድ ወር በፊት በጽሁፍ አሳውቀናቸዋል በቃል ግን እንዲያውም የትግራይ ፖሊስ ኮሚሽን ፈቅዶልናል የከለከሉን እታች ያሉት ማጨው ከተማ ውስጥ ያሉት የወረዳውም፣ የከተማው እዛ አካባቢ ያሉ የጸጥታ ኃይሎች ናቸው ነው የሚሉት። እሁድ ዕለት ስብሰባውን ስንጀምር ደግሞ ከላይ ከፖሊስ ኮሚሽን የመጣ ትዕዛዝ ነው፣ ኮማንድ ፖስቱ ይህንን ጉዳይ አይፈቅድም ተብሎ እንጂ መጀመሪያ ፈቅደውልን ነበር የሚሉት አለ። አቶ አንዶም ከነጭራሹ መልካቸው እኔ ያላቃቸውም፣ ቢሮዬም ጋር መጥተው አያውቁም? ክልሉን የምመራው እኔ ነኝ በፖሊስ ኮሚሽን ስም። ስለዚህ ሌላ ሰው አነጋግረው ከሆነ አላቅም። በበኩሌ ግን እኔ እንደ ኮሚሽን የኮማንድ ፖስት አባልም ይህ እየተባለ ያለው ጥያቄ ስብሰባ መኖረም አናቅም፣ ደብዳቤም አናቅም። አቶ አንደውም በቀጥታ ለፖሊስ ኮሚሽን ግን ይህ እንዳላሳወቁት ቀደም ብዬ ገልጫዋለሁኝ እና ብዙ በዚህ በኩል ከፖሊስ ኮሚሽን የተሰጠ መመሪያም እውቀትም ስለ ስብሰባው የለም። በዚህ እንትን ብናደርገው ጥሩ ይመስለኛል፣ እንጂ አቶ አንደም አሁን እኔ ጋር ቀርቦ ይህን መናገር የሚችለ አይመስለኝም። ምናልባት ቅሬታ ካላቸው መጥተው ያነጋግሯችሁ። እንግዲህ ፈቃደኞች ነን፣ ሁልጊዜ እኮ ቢሯችን ክፍት ነው። ምንም ችግር ያለበት አይመስለኝም። እንዲያውም አሁን እነሱ የፌዴራል ኮማንድ ፖስት እንደዚህ አዟል፣ እንደዚህ ብሏል የሚሉት ነገር እኔ ትንሽ ስርዓትና ሕግ ባለው መንገድም ቢቀርብ ጥሩ ይመስለኛል እና እኛ መነጋገር ይችላሉ። ቢሮችን ክፍት ነው። በቀጥታ ለፖሊስ ኮሚሽን አቅርበው ለኃላፊው ይሄ ፈቀድልን ብለው አቅርበው ከሆነ የኛ ስተት ይሆናል። እስካሁን ድረስ ግን እንዳላቀረቡ ነው የምናውቀው። እና ትክክል አይደለም የሰጡት መግለጫ የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዛማን ለገሰ ለሰጡኝ ማብራሪያ በጣም ነው መመሰግኖት። እሺ መመሰግናለሁ። አድማጮች፣ በሌላ በኩል እሁድ ዕለት አረና በማይጨው ከተማ ለአንድ ሰዓት ያህል ያካሄደው ስብሰባ በቅድሚያ በጸጥታ ኃይሎች እንዲቆም ጥረት ሲደረግበት ቆይቶ በክልልና ዞን ባለሥልጣናት ይሁንታ ተጀምሮ እንደነበር የአረና ትግራይ የሕዝብ ግንኙነት ኃላፊ አቶ አንዶም ገብረ ስላሴ በትላንትና ዕለት ለዝግጅት ክፍላችን ገልጸዋል። ያካሄድነው ስብሰባ የማይጨው ከተማ ፖሊስ ህገወጥ እንደሆነና ማካሄድ እንደማንችል ብሎ ከለከለን። ይሄ ክልከላ ተከትለን ወደ ደቡባዊ ዞን ፖሊስ ኮሚሽንና ወደ ትግራይ ክልል ፖሊስ ኮሚሽን አሳወቅን። ከእነሱም ተነጋገርን። እነሱም የማጨው ከተማ ፖሊስ የግንዛቤ እጥረት የፈጠረው ችግር እንጂ ኮማንድ ፖስቱ ስብሰባ ወይም ደግሞ የድርጅት ስብሰባ እንደማይከለክልና ህጋዊ እንደሆነ አሳውቀን ነበር። በዚህ መሰረትም ፈቅዶልን ስብሰባ ለአንድ ሰዓት ያክል ስብሰባ አካሄደን ነበር።